ልዩ መልእክተኛ አምባሳደር ማህሙድ ድሪር በሱዳን ወታደራዊ ምክር ቤትና ስልጣኑን ለሲቪል እንዲያስረክብ ከሚጠይቀው የሱዳን ተቃዋሚ ቡድን ጋር የጀመረው ሽምግልና እየተሳካ መሆኑን መስማማታቸው ሁሉ ተነግሯል። ይህ ደግሞ የሆነው ጠቅላይ ሚኒስትር አብይ አህመድ ሽምግልናውን እንዲያጠናክሩና እንዲያስቀጥሉ በሾሟቸው በእርስዎ በኩል እንደሆነ ነው የተነገረው። እንዴት ተሳካሉት? በዋናነት ካርቱም ያለው የኢትዮጵያ ሚስዮን እና እንደ ጠቅላይ ሚኒስትራችን ልዩ መልእክተኛ በሱዳን ጉዳይ ላይ ያደረግ ነው ሁሉንም ወገን ለብቻቸው እያገኘን በማነጋገር የሚያነሷቸው ጫፍ የያዙ ነገሮች ሊኖሩ ይችላሉ ግን ለዚህ ድርድር አስፈላጊ የሆኑና ለወደፊት ሊወስዱን የሚችሉትን ከዛ ውስጥ በመምረጥ ነው በዋናነት ይሄ ደግሞ እልህ አስጨራሽና ትዕግስትን ከሰዎች ጋር ያለን ግንኙነት በተስተካከለ እና በመከባበር ላይ የተመሰረተ በማድረግ እዚህ ደረጃ ላይ ደርሰናል። የደረስንበት የተቃዋሚው ወገን ነጻነት እና የለውጥ ኃይል የሚባለው ሕዝባዊ አመጹን እና በየቦታው ያቆማቸውን የተለያዩ መሰናክሎችን ማቆሙን ወደዛ ደርሰናል። ከመንግስት በኩል ደግሞ የወታደራዊ ሽግግር መንግስት በእስር የያዛቸውን የፖለቲካ እስረኞች ለመልቀቅ ተስማምተዋል። እነዚህ ሁለት ትላልቅ ውጤቶች ናቸው። ይሁን እንጂ ወደ ድርድሩ ለመግባት ደግሞ እንደዚሁ እየሰራንበት እንገኛለን። ይህንንም በቀጣይ እንግዲህ የምናሳውቅ ይሆናል። የደረስንበት እንግዲህ ባለፈው ሳምንት ጠቅላይ ሚኒስትር ዶክተር አብይ አህመድ የሱዳን ወታደራዊ ምክር ቤትንና የሱዳን ተቃዋሚ ቡድኖችን ለማሸማገል ወደ ካርቱም ከመጡና ሁለቱንም ወገኖች በተናጠል ካነጋገሩ በኋላ በሱዳን እስር ቤቶች የነበሩ ኢትዮጵያውያንን አስፈትተው ወደ ኢትዮጵያ ከተመለሱ በኋላ ዋነኞቹ የሱዳን ተቃዋሚ ኃይላት መታሰራቸው ብዙሃንን አስገርሞ ነበር። እንደው የታሰሩበት ጉዳይ ብሎም የመፈታታቸው ምክንያት ምንድን ነበር? እንግዲህ በአገሪቱ ያለው ውጥረት የተሞላበት ሁኔታ ስለሆነ ወደዛ ወደኋላ አልመለስም። በዋናነት እኛ ትኩረታችንን የምንሰጠው አዎንታዊ ስራዎች ተሰርተዋል። ጠቅላይ ሚኒስትሩ ይህንን ሁለቱን ወገን የማነጋገር የማግባባት የማቀራረብ ስራ ተጀመረው በእሳቸው ነው። ያንን በዛ ላይ በመገንባት እየሄድንበት እንገኛለን። አሁን የተደረሰበት ሁኔታ ላይ ህዝቡ እፎይታ አግኝተዋል። የሱዳን ህዝብ፣ የተለያዩ የፖለቲካ ኃይሎች የመከላከያ ኃይሉንም ጨምሮ ማለት ነው፣ የወታደራዊ ጊዜያዊ መንግስትንም ጨምሮ ነው። እነዚህ ሁሉ የኢትዮጵያ የአደራዳሪነትና በዚህ ጉዳይ ላይ የወሰደችው ኢኒሽቲቭ በጣም የሚደግፉትና እንዲሳካም ፍላጎት እንዳላቸው ተገንዝበናል። ለሳምንታት ወይም ደግሞ እንደ ለወራትም ማለት እችላለሁ በሱዳን መዲና ላይ ተቃዋሚዎች የሲቪል እምቢተኝነታቸውን ሲያሳዩ ነበር እና ይህንን ለማቆም መስማማታቸው ራሱ አንድ አወንታዊ እርምጃ ነው። ይሄስ እንደው እንዴት ተሳካ? ከባድ ነበር። በድርድር ወቅት ጫፍ የያዙ ጉዳዮችም ይነሳሉ፣ ቀና ሀሳቦችም ሀሳቦችም ይነሳሉ። እንደ አደራዳሪዎች እና የምናቀራርብ ሰዎች በዋናነት ትኩረት የምንሰጠው ሊያግባቡ ሊያስማሙ በሚችሉ ሀሳቦች እና አዎንታዊ የሆኑ ጫፍ ያልያዙ ሀሳቦችን ከዛ ውስጥ ይዞ እንደ ፍሬ ገለባውን ትቶ ማቀራረቡ ላይ ነው። ይህም የተሳካና የሰመረ ሆነዋል። የቸር አምላክ ድጋፍም ያለበት ነው ብዬ አምናለሁ። አምባሳደር እንግዲህ ሱዳን ወይም ደግሞ እንደው መዲና ካርቱም እንዴት ዋለች ዛሬ? ጸጥታው ምን ይመስላል? ምን ያህል አስተማማኝ ነውስ? ካርቱም እንደ ከርሞ ፀሐያማ ናት። ትናንትና ዳመና ነበረ። የዛሬው ያ ዳመና ተከፍቶ ፀሐያማና ብርሃናማ ከተማ ነች። ህዝቡ ወደ ዕለት በዕለት ስራው ተመልሷል። ተማሪዎች ወደ ትምህርት ቤታቸው የሚሄዱበት ገበሬው ወደ እርሻው የተሰማራበት ወደ ማሳው የገባበት እኛ ደግሞ ይህንን ተስፋ የሚሰጥ ጉዳይ ተመልክተን የታሰሩቱ ደግሞ ወደየቤታቸው የቤታቸው እየገቡ ስለሆነ ይህ በጣም የሚያስደስት ነው። ነገር ግን ይሄ ማለት ስራው አልቀዋል ማለት አይደለም። ብዙ ከፊታችን የሚጠብቀን ልህ አስጨራሽ የሆነ ድርድር ይኖራል ብለን እንገምታለን። ልዩ መልእክተኛ አምባሳደር ማህሙድ ድሪር በቀጣይ እንዲሳካሎት በመመኘት ለሰጡኝ ቃለ ምልልስ በጣም አመሰግናለሁ። እኔም አመሰግናለሁ። መልካም ቀን።